ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 30 2012 ዓመተ ምሕረት ዝግጅታችን ጀመረ።

ኢትዮጵያ ሕዳሴ ግድብን እንደምትሞላ የውሃ የመስኖና ኢነርጂ ሚኒስትሯ ዶክተር ስለሺ በቀል አስታወቁ። ይህ እኮ ሶስቱ ሀገሮች ጉዳይ ነው። ሶስቱ ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ የኢትዮጵያ መርት ነው። መርት መጥቆ በዚህ ጊዜ ሙሉ በዚህ ጊዜ ያትሙ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስልም። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችው

የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አዳኔ ፍሳዬ ደግሞ ዜናውን አነባለሁ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን ብርሃን ኃይሉ ስርጭቱን ትመራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ንለም አርስተ ዜናውን እናስቀድማለን። ኢትዮጵያ ውስጥ ኮሮና ቫይረስ የያዘው ሰው እንደሌለ ተገለጸ።

የአውሮፓ ሕብረት ዛሬ ከአፍሪቃ ጋር አዲስ በተሻለ እኩልነት ላይ የተመሰረተ የአጋርነት ስትራቴጂ መንደፉን አስታወቀ። የሱዳን ጠቅላይ ሚኒስትር አብደላ ሐምዱክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘገበ። አሁን ዜናውን በዝርዝር ኢትዮጵያ ውስጥ ማንም ሰው በኮሮና ቫይረስ አለመያዙና መከላከል እንዲሁም

የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን ኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስትሮች ኮሚቴ ዛሬ አዲስ አበባ ውስጥ አስታወቀ። በኮሮና ቫይረስ ተጠርጥረው በተደረገላቸው ምርመራ ከቫይረሱ ነፃ መሆናቸው የተረጋገጠ መኖራቸውን ገልጿል። ሙክታር ጀማል ዝርዝር ዘገባ አለው።

የኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስቴሮች ኮሚቴ ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት ባቀረበው ሪፖርት በዓለም ላይ በዘጠና ሰባት ሀገሮች የተከሰተው የኮሮና ቫይረስ አንድ መቶ ሺህ ሰዎች በላይ መያዙን ገልጿል። የብሔራዊ ኮሚቴ ሰብሳቢና የጤና ሚኒስተር ደኤታ ዶክተር ሊያ ታደሰ እንደገለጹት

እስካሁን በኢትዮጵያ የተገኘ የኮሮና ቫይረስ ተጠቂ አለመኖሩንና ለመከላከልና የቅድመ ዝግጅት ስራዎች እየተከናወኑ ያሉትን ገልጸዋል። በኢትዮጵያ 38 ሰዎች ኮሮና ቫይረስ እንዳለባቸው ተጠርጥረው በተደረገው ምርመራ ከቫይረሱ ነፃ መሆናቸው መረጋገጡንም ዶክተር ሊያ ገልጸዋል። ሁለት ሴንተሮች እና ትልቅ እራሱን ችሎ ደግሞ ሙሉ ለሙሉ ይህንን ሕክምናና ልየታ ለመስጠት አንድ ሆስፒታል ለዚህ ስራ ብቻ

ሌላውን ስራ ሁሉ አቁሞ እንዲዘጋጅ ተደርጓል። ኮተቤ ሆስፒታል ይህም በቅርብ ባለፈው ዓመት የተመረቀ አዲስ ሆስፒታል ነው። እዚህ ሆስፒታል ላይ የሚያስፈልጉ ግብዓቶችን በማሟላት ባለሙያዎችን በማሰልጠን ስራዎች እየተሰሩ ነው። የቅድመ ዝግጅት ስራዎችን በተመለከተ ምናልባት ቫይረሱ በኢትዮጵያ ውስጥ ቢከሰት

የአፍና የአፍንጫ መሸፈኛ እጥረት እንዳይፈጠር በሀገር ውስጥ ተመርቶ ለውጭ ገበያ ይቀርብ የነበረውን የአፍና የአፍንጫ መሸፈኛ ጭምብሎችን ወደ ውጭ መላኩ እንዲቆም ተወስኗል ብለዋል። ከአዲስ አበባ የካ ኮተቤ ሆስፒታል በተጨማሪ የብሾፍቱ መከላከያ ሰራዊት ሆስፒታል ቫይረሱ በሀገር ውስጥ ቢከሰት ሕክምና ለመስጠት የሚያስችል ዝግጅት እያደረገ መሆኑንና በአንድ ጊዜ እስከ

ስድስት መቶ ሰዎች ማስታመም የሚያስችል አቅም መገንባቱን በሪፖርቱ ተገልጿል። በቦሌ ዓለም አቀፍ አውሮፕላን ማረፊያን ጨምሮ በ30 የሀገሪቱ የየብስ መውጫና መግቢያ በሮች የኮሮና ቫይረስን ቁጥጥር እየተደረገ መሆኑን ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን እናመሰግናለን። ቻይና ዛሬ ከምን ጊዜ የሚያነሰ የኮሮና ቫይረስ በሽተኞች ቁጥር መታየቱን ገልጻለች። ኢጣሊያ ላይ ግን

ከሕዝቡ አንድ አራተኛው ተገድሎ እንዲቆይ ትዕዛዝ ተላልፏል። በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት ካሊፎርኒያ ደግሞ በአንድ የመዝናኛ መርከብ ውስጥ ከነበሩ ሰዎች መካከል ኮሮና ቫይረስ የተገኘባቸው ሰዎች ስላሉ ኳራንቲን ውስጥ እንዲሆን ወይም እንዲገለል ታዟል። የቻይና ባለሥልጣኖች በገለጹት መሰረት ዛሬ ቻይና ውስጥ አርባ በሽተኞች ብቻ ናቸው የተገኙት።

የአውሮፓ ህብረት ዛሬ ከአፍሪቃ ጋር በተሻለ እኩልነት ላይ የተመሰረተ አዲስ የአጋርነት ግንኙነት እንዲኖር የሚያስችል ስትራቴጂ መንደፉ ተዘግቧል። የተነደፈው ስትራቴጂ ገና ጅምር ላይ በመሆኑ ብዙ የሚቀሩት የገንዘብ ጉዳይን የሚያካትቱ ነገሮች እንዳሉ ታውቋል። በያዝነው ዓመት በሚካሄደው የአውሮፓ ህብረትና የአፍሪቃ መሪዎች ጉባኤ ላይ የአፍሪቃ ሀገሮች ግብዓት እንዲጨምሩበት የአውሮፓ ህብረት ባለሥልጣኖች እንደሚጠብቁ ተዘግቧል።

የአውሮፓ ህብረት የአመራር ክፍል አምስት ትኩረት የሚደረግባቸው ቁልፍ ነጥቦችን ነድፏል። አረንጓዴ ኤነርጂን፣ ዲጂታል ለውጥን፣ ዘላቂ እድገትን፣ የሥራ ፈጠራዎችን፣ ሰላም፣ ጸጥታና መልካም አስተዳደርን፣ ፍልሰትንና እንቅስቃሴን ያካትታሉ። የአውሮፓ ህብረት በአጠቃላይ ከአፍሪቃ ጋር ያለውን አጋርነት ማዳበርና የበለጠ ውጤታማ እንዲሆን እንደሚፈልግ የህብረቱ የውጭ ፖሊሲ ኃላፊ

ጆዜፕ ቦሬል ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘግቧል። ዛሬ የተከሰተው ነገር የሽግግሩን ሂደት አያሰናክልም፣ እንዲያውም ሱዳን ውስጥ የሚካሄደውን ለውጥ ያፋጥናል ሲሉ ሀምዶክ በትዊተር መልእክት አስተላልፈዋል።

የመንግስት ቴሌቪዥን በዘገበው መሰረት አብድላ ሀምዶክ ወደ ስራ መስሪያ ቤታቸው ሲሄዱ ነበር ካሚዮናቸው የፈንጂ ኢላማ የሆነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ክፍል የለም። በቴሌቪዥን የቀረቡ ምስሎች ፍንዳታው በተፈጸመበት ቦታ ላይ ቢያንስ ሁለት ጉዳት የደረሰባቸው መኪኖችን አሳይተዋል።

ባለፈው ሳምንት ሁለት ተቀናቃኝ የሶማሊያ ወታደራዊ አንጃዎች በኬንያ ግዛት ላይ በተዋጉበት ወቅት አንድ ኬንያዊ ሲገደል 12 ቆስለዋል። የአካባቢው ነዋሪዎች በተናገሩት መሠረት የጁባላንድ ሚሊሻዎች ከአንድ ወር በፊት ኬንያ ገቡ። የሶማሊያ ወታደራዊ ኃይል የኬንያን ሉዓላዊ ግዛት ደፍራለች ሲሉ የኬንያው ፕሬዝደንት ከሰዋል። ኬንያ ከሶማሊያው ፕሬዝደንት ጋር ተገናኝቶ እንዲነጋገሩ

ትላንት ወደ ሞቃዲሾ ልዑካን ልካለች። ሁለቱ ሀገሮች አንድ መቶ ሺህ አጸፋ ኪሎ ሜትር በሚሆን የህንድ ውቅያኖስ ቦታ ላይም ሲጨቃጨቁ ቆይተዋል። በዛም ያ ቡድን አልሸባብ ኬንያንና ሶማሊያን በሚያዋስነው ድንበር አካባቢ በሁለቱም ግዛቶች ጥቃት ይፈጽማል። እነዚህ ጥበቦች ታዲያ ውላድሮ በሶማሊያ በአጠቃላይ በቀጠናውና ከዚያም ርቆ በመሄድ አሉታዊ የሆነ የጸጥታ አንደምታ

ሊኖራቸው እንደምችል ተንታኞች ይናገራሉ። በመጨረሻም የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን መሪዎች ሰፊ የሙስና ተግባር ይፈጽማሉ፣ የህዝባቸውን መሠረታዊ ነፃነቶችን ይረግጣሉ ሲሉ ከሰዋል። ደቡብ ሱዳን ያለው የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ክፍል ዛሬ ለሰብአዊ መብቶች ካውንስል ባቀረበው ዘገባ ላይ ነው ይህን ያለው። ይመዘብራሉ ሲል የመንግስታቱ ድርጅት ኮሚሽን ከሷል። የኮሚሽኑ ሊቀመንበር

ያስሚን ሶኦካ እነዚህ የኢኮኖሚ ወንጀሎች በተለይም በሴቶችና በልጆች ላይ አስከፊ ሰብአዊ ጉዳት ያደርሳሉ ብለዋል። ሙስና በርካታ ባለሥልጣኖች ሀብት እንዲያካብቱ አስችሏል። በሚሊዮኖች የሚቆጠሩ ዜጎች ግን በረሃብ ይማቀቃሉ። ይህን የሚያደርጉት ባለሥልጣኖች የሕዝባቸውን የኑሮ ደረጃ እንዲሻሻል ለነጻነት የታገሉ ናቸው። ነገር ግን የነጻነቱን ህልም ወደሳቸውን ብለዋል ያስሚን።

የደቡብ ሱዳን መንግስትና ተቃዋሚ ኃይሎች ለዕድሜ ያልደረሱ ልጆችን ለውትድርና እንደሚመለምሉ የተባበሩት መንግስታት የሕፃናት መርጃ ድርጅት ሲያስረዳ 19 ሺህ የሚሆኑ ልጆች በሁለቱም ወገኖች ውትድርና ያግላሉ ይላል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።

አመሰግናለሁ። አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 30 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ

አት ቪኦኤ አምሐሪክ እንዲሁም በአዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የቀረው ሶስት ቀን ብቻ ነው። የላክንላቸው 16 ፓርቲዎች ናቸው። የቀሩ ሶስት ቀናት ስለሆኑ በደብዳቤው ላይ በተገለጸላቸው መሰረት እንዲያመጡ ማለት ነው። የምርጫ ቦርድ የኮሚኒኬሽንስ አማካሪ ሶሊያና ሽመልስ ናቸው የሰማችኋቸው። ዘገባውን ይዘናል።

አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሕዳሴ ግድብ ጉዳይ ስምምነት ከመፈረሙ በፊት ኢትዮጵያ ውሃ መሙላት እንዳትጀምር የሚያሳስበው የዩናይትድ ስቴትስ መግለጫ ተገቢ ያልሆነና የዛሬ ሦስት ዓመት ከተፈረመው የመርሆች ስምምነት ጋር የሚጋጭ እንደሆነ የኢትዮጵያ የውሃ

የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ አስታውቀዋል። ዶክተር ስለሺ በቀለ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ጉዳዩን በጥልቀት ሳያውቁ የኢትዮጵያን መብት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ አትምሉ ማለት ተገቢ አይመስለንም ብለዋል። ይህ እኮ ሦስቱ ሀገሮች ጉዳይ ነው። ሦስቱ ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ የኢትዮጵያ መብት ነው። መብት ነጥቆ

በዚህ ጊዜ ሙሉ በዚህ ጊዜ ያክሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስልም። ስለዚህ ኢትዮጵያ ሰማንያ ስድስት ፐርሰንት ውሃ የምታመለጫ ሀገር አራት ቢሊዮን ወይም አስር ቢሊዮን በዓመት ለመያዝ የምትከለከልበት ምክንያት አይታየንም። ይሄ ኖን ፓርቲዛን አመለካከት ነው ብለን አንወስድም። ትክክል አይደለም። ስለዚህ

ራሱን መምጣት አንችለም የሚል ነበር። ይሄንን ተቀብለው ቀኑን ማዘወር ሲቻል የማያስፈልግ ጫና መፍጠር ተገቢ አልነበረም። በሦስቱ ሀገሮች መካከል ስምምነት ተፈረመም አልተፈረመ ኢትዮጵያ ግድቡን ከፊታችን ነሐሴ ጀምሮ መሙላት እንደምትጀምር፣ የመጀመሪያዎቹ ሁለት ኃይል አመንጪ መዘውሮች ወይም

ተርባይኖች የዛሬ አመት መጋቢት ውስጥ ኃይል ማመንጨት እንደሚጀምሩ ተናግረዋል። ግድቡ አጠቃላይ የኃይል ማመንጨት ስራው የሚጠናቀቀው በሁለት ሺህ አስራ አምስት ሲሆን ሁሉም ተርባይኖች ወደ ስራ ገብተው የቶ መጠን ደግሞ ሙሌት የሚካሄድበት የመጀመሪያው ሁለት ተርባይኖች ደግሞ ወደ ስራ የሚገቡበት በመጪው ይሆናል ማለት ነው። ሙሌቱ የመጀመሪያው ፌዝ

የመጀመሪያው የመጀመሪያ አመት አራት መቶ ዘጠኝ ቢሊዮን የሚሞላ በአይነት ክረምት ወቅት ነው። ይሄ ማለት ቀደም ሲል በያዛችሁት ሰሌዳ መሰረት ሰኔ ውስጥ ውሃ መሙላት ትጀምራላችሁ። ሰኔ ሳይሆን ክረምቱ በደንብ ቱሪዝም መጥሮ ፍሰት ሲኖር

ምሳሌ ያው የዝናብ መጀመሪያ ነው እንጂ በቂ ፍሰት በወንዝ ውስጥ ስለማይኖር በዚያ ጊዜ የመጀመሪያዎቹ ሁለት ተርባይኖች ስራ እንደሚጀምሩ ከዚህ በፊት ገልጸው የነበረው ክቡር ሚኒስትር በመጪው ታህሳስ ነበረ፣ ታህሳስ ወይም ጥር ነበረ። አሁን መጋቢት እንደሚጀምር ነው እየገለጹልኝ ያሉት። ልክ የዛሬ አመት ማለት ነው። ቴስት ኮሚሽኒንግ ስራዎች አሉ። ዝም ብሎ አይነት ነገር በአንድ ጊዜ እንትን የሚደረግበት አይደለም። ከዛ ከታህሳስ ጀምሮ እንጀምራለን ቴስትና ኮሚሽኒንግ

Elektryk koniektuje między nimi cieło,

ነገር ግን ዋሽንግተን ዲሲ ላይ ያደረጋችሁት ውይይትና ድርድር ተከትሎ ክቡር ሚኒስትር የዩናይትድ ስቴትስ በጅሮንድ መስሪያ ቤት ወይም የገንዘብ ሚኒስቴሯ አውጥቶት በነበረው መግለጫ ስምምነት ላይ ሳትደርሱ ውሃ መሙላትም ሆነ የመጨረሻ ሙከራ እንዳይደረግ የሚል ማሳሰቢያ አውጥቶ ነበረ። ይሄ የአሜሪካ ማሳሰቢያ ትርጉም አለው? በእናንተ እንቅስቃሴ ላይ በያዛችሁት ዕቅድ ላይ ጫና አለው? እንዲህ አይነት ሀሳብ ከዚህ በፊት ተነስቶም ማዕቀም

የኑሮዎች ስምምነት ሁለት ሺህ አስራ አምስት ያለ ስምምነት ግድቡ እየተገነባ የሙሌት ሲጀምር ማሙላት ይጀምራል። አሜሪካኖቹ ለምን እንዲህ አይነት ስቴትመንት ማውጣት እንደፈለጉ ግልጽ አይደለም እና ተገቢ ያልሆነ ስቴትመንት ነው። ስም እስከ ዛሬም ድረስ ስንደራደር ከሀገሮቹ ጋር የኮንስትራክሽን ሂደቱ ውሃ ማሙላት የሚያስጀምር ከሆነ እንጀምራለን ከኮንስትራክሽኑ ጋር ፓራላል የሚሄድ ስቴትመንት ነው እንጂ ያለን ግድብ

سلفيك نحن نحن نحن نحن من نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن

ዩናይትድ ስቴትስ እያነጋገረቻቸው ያለችው በእኩልነት መንፈስ ሳይሆን ተጋፊ በሆነ በአመሳሱ ስሜትና ሉዓላዊነትን ሊዳፈር የሚችል ውጤት በሚያስከትል አካሄድ እንደሆነም የተናገሩት የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር መንግሥታቸው ሁኔታዎችን ለዓለም አቀፍ ማኅበረሰብ ለማሳወቅ በተለያዩ መንገዶች እያደረገ ነው ያሏቸውን ጥረቶች አብራርተዋል። አንድ ሀገር በሚኒስትሮቹ ወይም

ሰክሬታሪ ደረጃ አፍሮ ሲጠመጥ አሁን ኢኳል ሌቨል ነው መወያየት ያለበት። ፕሬዠር መፈጠር የለበትም። ዲፕሎማቲ ተ ትክክል አይደለም። እስከገባኝ ድረስ አንዱ ውሳኔ ሰጪ ባልተሰጠው ሮል እንዲህ መሆን አለበት ከተባለ ደግሞ በጣም ሶሊድ የሆነ ሪዝን

ተገቢ የሆነ ሙያ ከመክሮ መሆን ነው እንጂ ያለባት ኢትዮጵያም ትሁን ሌሎች ላኛው የናይል ተፋሰስ ሀገሮች ሲቃወሙት የነበረውን ና በኮምፕሬንሲቭ ፍሬምወርክ አግሪመንት አስተካክለው ያዙትን ነገር ኢትዮጵያ ላይ ኢምፖዝ ለማድረግ መሞከር ትክክል አይደለም። እኛ የምንሰራው በዚህ ግድብ ዙሪያ ግድቡ ላይ ያለውን የውሃ አሞላል ና አለቃቀቅ ነው። በዛ ውሃ አሞላል ና አለቃቀቅ የሚኖሩ ታሳቢዎች አሰንሽን ውሃውን ወደፊት

የመከፋፈልን የማመለክቱ መሆናቸው ኢትዮጵያ ከላይ ከግድቡ በላይ ውሃ ብትጠቀም ያንን የመጠቀም መብት የሚቀንስ አይነት ወይም ደግሞ የሚገፍ አይነት ስምምነት መፈራረም አንችልም። ፎሬዋል እና ያ ትክክለኛ ሉዓላዊነትን የሚገፍ ነገር ነው። የዩናይትድ ስቴትስ የገንዘብ ሚኒስቴር

ሀገሮቹ እንዲፈርሙበት ያዘጋጀውና ግብፅ ፈርማበታለች የተባለው ሰነድ ኢትዮጵያ በውሃው ላይ ያላትን መብት ሙሉ በሙሉ የሚገፍ የማታውቃቸውን የቅኝ ግዛት ውሎችን ያለ ፍላጎቷና ተሳትፎዋ ያስገባ በድርቅና በከበዱ የተፈጥሮ ሁኔታዎች ጊዜያት ውሃውን ከግድቧ አሟጣ እንድታጠነፍፍ የሚያስገድድ እንደሆነ እንዲሁም ሌሎችም መብቶቿን የሚዳፈሩና የሚገፉ አንቀጾች የሰፈሩበት እንደሆነ

ሚኒስትሩ ገልጸዋል። አንዳንድ የግብፅ ባለሥልጣናትና ፖለቲከኞች ስለሚያሰሟቸው ዛቻዎችም ተጠይቀው ትርጉም የለሽ ሲሉ አጣጥለዋቸዋል። አስፈላጊ ሆኖ ከተገኘም ኢትዮጵያም አቅምና ኃይሎቿን አሰባስባ ራሷን ለመከላከል እንደማትተኛ ተናግረዋል። የናይልን ውሃ ሰማንያ ስድስት ከመቶ የምታመነጭና የምታዋጣ ሀገር በተፈጥሮ መብቷ እንዳትጠቀም ሊያደርጋት የሚችል ምንም የለም ያሉት የኢትዮጵያ የውሃ

የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ሁሉንም ተጠቃሚ ከሚያደርግ በስተቀር በማንም ላይ ጉዳት በማያደርሰው የህዳሴ ግድብ ውሃ ሞላልና ሥራ አመራር ላይ ውይይቱና ድርድሩ ይቀጥላል የሚል ተስፋ እንዳላቸው ገልጸዋል። የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ከቪኦኤ ጋር ያደረጉትን አዲስ ቃለ ምልልስ ሙሉ ቃል ከዌብሳይታችንና ከማኅበራዊ ገጾቻችን ማግኘት ይቻላል።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሀገሩን ሉዓላዊነትና ደህንነት አሳልፎ የሚሰጥ ኢትዮጵያዊ የለም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በደቡብ ክልል የዳውሮና የደቡብ ኦሞ ዞን እንዲሁም የኮንታ ልዩ ወረዳ

ትናንትና ከትናንት በስቲያ በጎበኙበት ወቅት የምንፈልገው ፍቅር፣ ሰላምና ብልጽግና እንጂ ማንንም መንካት አይደለም ማለታቸውን የክልሉ መገናኛ ብዙኃን ዘግበዋል። ዮናታን ዘብዲዎስ ከሐዋሳ ዝርዝሩን ይዟል። አገራዊ ይዘት ያላቸውን መልእክት አስተላልፏል ጠቅላይ ሚኒስትሩ። በዚህ ወቅት ኢትዮጵያውያን ሽንፈት አናውቅም ብሏል። ሰሞነኛው ያሉትንም ማዕበል የሲኒ ማዕበል ሲሉ አጣጥሏል። አሁን የሚነሱት ማዕበሎች

የሲኒ ማዕበሎች እንጂ የባህር ማዕበሎች አይደሉም። ይርከፈከፉብን ይሆናል እንጂ አያጥለቀልቁንም። ይሞክሩን ይሆናል እንጂ አያሸንፉንም። እኛ ኢትዮጵያውያን ለሽንፈት በዓልነት አናጠው በታሪክ እንደሆነው ዛሬም የነኩን ሁሉ ይደቃሉ። ሊደቁ የቸኮሉን ሁሉ

የተነካነው ማንም አልነካም። ሰላም፣ ፍቅር፣ ፍጥል፣ ይቅርታና ብልጽግና ነው የምንፈልገው። ወደ ማንም ግዛት አንድ ሜትር የማለፍ ፍላጎት ኢትዮጵያውያን የለንም። ከነኩን ግን ለማንም በጃነንም አድኩን ከነካችሁ እጣ ፈንታችሁ ሽንፈት መሆኑን ከወዲሁ እናረጋግጥላችሁ ፈትጋለው

የጠቅላይ ሚኒስትሩ አስተያየት ተደመጠው ታላቁ የኢትዮጵያ ሕዳሴ ግድብ አስመልክቶ በግብፅና በኢትዮጵያ መካከል ያለው ልዩነት ይበልጥ ጎልቶ በወጣበት ሰዓት ሲሆን አስተያየታቸው ከዚህ ከግብፅ ጋር ካለው አለመግባባትና ከካይሮ ከሚሰነዘሩ ዛቻ ወይም አሉታዊ መልዕክት ጋር የተገናኘ ስለመሆኑ ግን የተገለጠ ነገር የለም። የሀገሩን ጥቅም አሳልፎ የሚሰጥ ኢትዮጵያዊ የለም ብሏል ጠቅላይ ሚኒስትር አብይ አህመድ። የሀገሩን ደህንነትና ሉዓላዊነት አሳልፎ የሚሰጥ

ትግራይ የሚሰጥ አፋር የሚሰጥ ሶማሌ የሚሰጥ ሀረሪ የሚሰጥ ኦሮሞ የሚሰጥ አማራ የሚሰጥ ቅማንት የሚሰጥ አዞ የሚሰማ የሚሰጥ አርጎባ ጉራጌ ስልጤ ከምባታ የሚሰጥ አላማ የሚሰጥ ሲዳማ የሚሰጥ ወላይታ የሚሰጥ ቡርጂ የሚሰጥ ኮንሶ የሚሰጥ

ኑዌር፣ አኝዋ፣ ዳሰነች፣ አሪ፣ ባና፣ ጸባይ፣ ሐመር፣ ካራ፣ ማሌ፣ ባጫ፣ ቦዲ፣ ናይሌ፣ ቢፔ፣ ህሞ፣ ሙዱኔ፣ መቆሌ ኛጋቸው የሚሰጥ ዳሁ ኢትዮጵያነ ታላቋን ኢትዮጵያ የመገንባትና የማበልጸግ ራዕያችን ይሳካል ያሉት ጠቅላይ ሚኒስትሩ ኢትዮጵያ

አሁንም ለራሷ ብቻ ሳይሆን ለመላው ጥቁር ህዝቦች የነጻነት ተምሳሌት ሆና ትቀጥላለች ብሏል ታላቋን ኢትዮጵያ ስለመገንባት ያለንን እቅድ ሳልገልጽ መሄድ አልችልም በመደመር መንገድ የብልጽግና ማማ ላይ ኢትዮጵያን የማውጣት ዕልማችን በምንም በማንም ኃይል ሳይደናቀፍ ኢትዮጵያ በልጽጋ ራሷን የምትከራከል ሳይሆን

ዛሬም እንደ ትናንቱ ለአፍሪካ የነጻነት ምልክት መሆኗን የምናረጋግጠው መቶ ሚሊዮን ወጣቶችና ጀግኖች ያላት አገር መሆኑን ያልሰሙ ሁሉ እንዲሰሙ ይፈልጋል። ኢትዮጵያን ለመምራት ከዘረኝነት አስተሳሰብ መጽዳት እንደሚያስፈልግም ተናግሯል። የዘሩ ነገስታት ሀገርን ለመምራት ንጹህ መሆን ይገባል የሚል እምነት ነበራቸው።

በዚህም ምክንያት በሎማ ወረዳ ውስጥ የመንጻት ዋሻ ነበራቸው። ሀገር ለመምራት ከዘረኝነት፣ ከዋልታ ረገጥነት፣ ከሙሰኝነት፣ ከግጭት እንዲሁም ከከፋፋይነት ከሁሉ በላይ ኢትዮጵያን አሳልፎ ከሚሸጥ መንፈስ የጸዳ መሆኑን የግድ ይላል ከሁሉም ዞኖች ደማቅ አቀባብል ያስተናገዱት ጠቅላይ ሚኒስትር አብይ አህመድ

የእነዚህን ዞኖች ባህላቸውን ብዝሃነታቸውና አንድነታቸውን ታሪካዊ እሴቶቻቸውና የአገራቸውን ሕልውና ለማስከበር ያበረከቱትን አስተዋጽኦ አሞካሽቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም። አመሰግናለሁ ዮናታን ለዘገባው። ይህ በእንዲህ እንዳለ የሀገሪቱ የጦር ኃይሎች ጠቅላይ አዛዥ

የመከላከያ ሰራዊቱን አዛዦች ዛሬ በጽህፈት ቤታቸው ሰብስበው አወያይተዋል። በጠቅላይ ሚኒስትሩና በጦር አዛዦቹ መካከል የተደረገው ምክክር በሰራዊቱ ውስጥ እየተከናወኑ ናቸው በሚባሉ ተቋማዊና መዋቅራዊ ለውጦች ላይ ያተኮረ እንደነበር ከመገለጹ ያለፈ ዝርዝር አልወጣም።

ወደ ተከታዩ ዘገባ እንለፍ። የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ ኤይት አደጋ ለሞቱት አደጋው በደረሰበት ስፍራ ዝክር ተደርጓል። የመታሰቢያውን ስርዓት ያዘጋጁት በኦሮሚያ ክልል ምስራቅ ሸዋ ዞን የጊምብቹ ወረዳ ነዋሪዎች ናቸው። ፀሐይ ዳምጠው ተጨማሪ አላት።

በኦሮሚያ ክልል ምስራቅ ሸዋ ዞን የግንብቹ ወረዳ ነዋሪዎች ከአንድ አመት በፊት በአውሮፕላን አደጋ ህይወታቸውን ላጡ ዜጎች የሞት አመት መታሰቢያ አድርጓል። የአካባቢው ነዋሪዎች አደጋው ከደረሰ ቀን አንስተው በተለያየ መንገድ ሀዘናቸውን ሲገልጹ እንደቆዩ ገልጸዋል። ወይዘሮ በለጡ ተክለወልድ የቱሉ ፈራ ቀበሌ ነዋሪ ናቸው። ያንን ቀን ማስታወስ ከባድ ነው ይላሉ። ይቺ

ዝቅዝቅ እንዲትል የሆነ ፍልጭ ላል እየወጣሁ እያየሁ ስል ወደታ ስትዘቀዘቃየ ይታያል። ደግሞ ፊት ለፊት ነው ትዘቀዘቅ። አረ፣ ወደቀች ወደቀች አልኳቸው። ከዛ እኮ ሲል የት ነህል ነው የጮኸው እንግዲህ ሮጥን፣ መጣ እዚህ ስንደርስ የጡጥ የተቆረጠ ነው ተቆርጦ ወድቋል። በዛ በቃ ቅስሜ እንደዚህ ተሰብሮ ሄድኩኝ።

ወይዘሮ አየለች ሙልጌታ የቱሉ ፈራ አጎራባሽ ቀበሌ መሆናቸውን ይናገራሉ። ሕይወታቸውን በዚህ ቦታ ያጡ ዜጎችን ማንነት ባናውቅም የእግዚአብሔር ፍጡርና የሰው ልጅ በመሆናቸው ብቻ ልናዝንላቸው፣ ልንዘክራቸው ይገባል ብለን በየጊዜው የመታሰቢያ ስነስርዓት ስናደርግላቸው ዛሬ ደርሰናል ይላሉ። የተከሰተው ቅጣም ነው ልብ ስብራትና ሀዘን የተሰማል

ይህንን ሀዘን ከዛ ቀበሌ ጋር አንድ ላይ ሆነን እዚህ ቦታ አንድ መቶ ሀምሳ ሰባት ሰው እዚህ ጋ ለሞቱብን ሀዘናቸው ሀዘናችን ነው ብለን ነው ልንካፈል የመጣ ነው። ከዛ ድረስ ማለት ነው እዚህ ጋ ልቦናቸው አልፏል ህይወታቸው አልፎብናል። ሰው ናቸው ከለራቸውን አንወቅ እንጂ

ሰው በሰውነቱ የሰው ልጅ መከበር አለበት። ሰው እንደዛ ሆነ ሲሉን በጣም ነው የተሰማን፣ በጣም ነው የተረበሽኩት። እንደኔም አውሮፕላኑ የወደቀበት ቦታ የእርሻ መሬት ነበር። ቢሆንም የአካባቢው ሰዎች ተነጋግረን፣ ቦታው ህይወታቸውን ላጡ ወገኖች መታሰቢያ ሐውልት መስሪያ ይሁን ብለን ሰጥተናል ያሉት አንድ አባት ደግሞ እስካሁን ሀዘኑ ከውስጣችን አልወጣም ሲሉ ይናገራሉ።

አደጋው ባልታሰበበት ሁኔታ ከተከሰተበት ጊዜ ጀምሮ ህብረተሰባችን ያው ወንድ፣ ሴት፣ አሮጊት ሽማግሌ ሳይል ሀዘኑን ገልጿል። ከእለቱ ጀምሮ ማለት ነው እስከ አስራ ሁለታቸው ቁርባናቸውን በማስቆረብ እንደገና ደግሞ ለአርባቸውም ለሰማኒያ እንደ ባህላችን እንደ አካባቢው ማለት ነው እና ያው ዛሬ ደግሞ ያው ሙት ዓመታቸው ደርሶ ይህንኑ ፕሮግራም በማድረግ አሁንም በድጋሜ ያው ሀዘናችንን ለመግለጽ ነው እዚህ ቦታ የተሰበሰብነው ነው። በወገኖቻችን ላይ የደረሰው ሀዘን እንደዚህ በቀላል የሚታይ አይደለም። የሚረሳ ምማለ ከሰላም ቤት

ከሰላምና ከሰላም ሀገር ወጥተው ተመልሰን እንገባለን ብለው ሲሉ እዚህ ጋር ማረፊያቸው ሆኖ የእግዚአብሔር ፍቃድ ሆኖ እንግዲህ ችለነዋል። ስለዚህ ሀዘኑ ምንጊዜም ከውስጣችን የሚወጣ ነገር አይደለም። እዚህ ቦታ ላይ ደማቸውን የፈሰሰው ህይወት አልፏል። ስለዚህ እዚህ ቦታ ላይ እንኳን አርሶ መብላት ቀርቶ ራሱ ሀዘኑም ራሱ አልተላቀቀንም። ስለዚህ በቀጣይነትም ቢሆን ይሄ መሬት እንደዚሁ እንደተከለለ ተከብሮ እንደ መታሰቢያ በየወቅቱ የምናስታውስበት ሁኔታ ና

ትክክለኛ መታሰቢያቸው ተሰርቶ በቀጣይነት ራሱ ወገናዊ አመለካከታችንን የምንገልጽበት ቦታ ቢሆን በጣም ደስ ይለኛል። ለአደጋ ሰለባ መታሰቢያ ይሁን ብለው ያዘጋጁት መዝሙር ወጣቶች በፕሮግራሙ ላይ አቅርበዋል።

የአንደኛ ሙት ዓመት መታሰቢያን ያዘጋጁት የግንብቹ ወረዳ ነዋሪዎች፣ የኦሮሚያ ባህልና ቱሪዝም ቢሮ፣ የኦሮሚያ ልማት ማህበርና ምልኪ የማስታወቂያ ድርጅት ናቸው። የኦሮሚያ ልማት ማህበርን ወክለው መልእክት ያስተላለፉት በድርጅቱ የፕሮጀክቶች አስተባባሪ አቶ ዋክቶላ ጉቱ፣ ያለማንም አስገዳጅነት መሬቱን የሰው ልጅ ክቡር መሆኑን በመረዳት የሟቾቹን አጽም በክብር ያሳረፈው ማህበረሰብ በልማት መደገፍ ያስፈልጋል ሲሉ ተናግረዋል።

የሞት ዓመት መታሰቢያው በአባ ገዳዮች በዲባዩ በሙዳ እና በተለያዩ ስነ ስርዓት ትናንትና ተከናውኗል። በኦርቶዶክስ ተዋሕዶ እምነት መሰረትም ትናንትና የሞት ዓመት መታሰቢያ ተካሂዷል።

መጋቢት 1 2011 ዓ.ም የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ከቦሌ ዓለም አቀፍ አየር ማረፊያ ወደ ናይሮቢ ሲያቀና ቱሉ ፈራና ሐማቁንጥሽሌ ቀበሌዎች አዋሳኝ ቦታ ላይ ተከስክሰው የ157 ሰዎች ሕይወት ማለፉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦንኝ ከአዲስ አበባ

ወደ ተከታዩ ዘገባ እንለፍ። ፀሐይን አመሰግናለሁ ለዘገባው። የሱዳን ጠቅላይ ሚኒስትር ዛሬ ሰኞ የግድያ ሙከራ እንደተደረገባቸው የመንግስቱ የዜና ማሰራጫዎች ዘግበዋል። ለግድያ ሙከራው ኃላፊነት የወሰደ የለም። ፈርን ሮቢንሰንና ኢሻ ሳራጅ ከዋሽንግተን ዲሲ፣ ማይክል አቲት ከካርቱም ዘግበዋል። ቆንጅታ የጨምቃት አቀርበዋለች

ወደ ጽሕፈት ቤታቸው በመኪናና በሞተር ብስክሌት አጀብ እየተጓዙ የነበሩትን ጠቅላይ ሚኒስትር አብደላ ሀምዶክን ኢላማ ያደረገ ጥቃት እንደተከሰተ ነው የመንግስቱ ቴሌቪዥን የዘገበው። የግድያ ሙከራውን ተከትሎ ምንም ጉዳት እንዳልደረሰባቸው የገለጹት ጠቅላይ ሚኒስትሩ ሀምዶክ ዛሬ የተከሰተው ተግባር ሽግግራችንን እንደማያደናቅፍ አረጋግጥላችኋለሁ፣ እንዲያውም የለውጡን ሂደት ያፋጥናል ሲሉ

ፈገግ ብለው ከተነሱት ፎቶቸው ጋር አድርገው በትዊተር ገልጸዋል። ለዛሬው የግድያ ሙከራ ኃላፊ ነኝ ያለ ወገን እስካሁን አልተሰማም። የሽግግር መንግስቱ የግድያ ሙከራውን አውግዟል። የሱዳን ማስታወቂያ ሚኒስትር ፋይሳል መሐመድ ሳልህ የሽብር ተግባር ሲሉ ነው ያወገዙት። ለሚወስል ሰይድ ረኢስ ልውዘራ ቢአይ አዛ

ጠቅላይ ሚኒስትሩ ምንም ጉዳት አልደረሰባቸውም አብረዋቸው ከነበሩትም አንድም የተጎዳ የለም አንድ አጃቢ ሞተረኛ ብቻ ከሞተር ብስክሌት ላይ ወድቆ መጠነኛ ጉዳት ደርሶበታል ከዚያ ውጭ ጠቅላይ ሚኒስትሩ ቢሮዋቸው ቁጭ ብለው ስራቸውን ቀጥለዋል የግድያ ሙከራውን ያደረሱትን ለመያዝ ክትትል ጀምረናል ያሉት የማስታወቂያ ሚኒስትሩ ሳልህ ድርጊቱ በሱዳን አብዮትና ባለፉት ጥቂት ወራት ውስጥ ባገኘናቸው ድሎች ላይ የተቃጣ ነው ብለዋል የህዝባችንን ተስፋ

فالمعجر لمن منقصق سوطن عدنا الاناق نات شوالن سيلوم زتوال لقد استشرف شعبنا فجر عهد جديد وهو قادر

ህዝባችን የአዲስ ምዕራፍ ጅማሮ ተያይዟል። ይህን ደግሞ ማናቸውን ዋጋ ከፍሎ መከላከል ይችላል። ማናቸውንም የሽብር ተግባርና ያለፈውን አገዛዝ ከስር መሰረቱ ለማፍረት የያዝነውን ስራ ለማደናቀፍ የሚፈጸም ድርጊት ላይ አስፈላጊውን ወሳኝ እርምጃ እንወስዳለን። የሱዳን የሽግግሩ ሉዓላዊ ምክር ቤት አባል ጄኔራል ሸምሰዲን አልካባሺ

ዛሬ ከቀትር በኋላ ደቡብ ሱዳን ዋና ከተማ ጁባ ውስጥ በሰጡት ቃል የግድያ ሙከራውን አውግዘው ብጥብጥ ለማስነሳት ለሚሞክሩ ትዕግስት የለንም ነው ያሉት። እንደ ተደራዳሪ የሱዳን የጦር ኃይልም ሲቪሎችም በሙሉ ሽብርተኝነትን በህብረት እንዲታገሉ እማጸናለሁ። ይሄ ሲሆን የእነሱን ዓላማ ባጭሩ ልንቀጭና የታህሳሱን የቤታችንን ግቦች ልናጠናቅቅ እንችላለን።

ጥቃቱ በደረሰበት ቦታ ቢያንስ ሁለት የተጎዱ መኪናዎች በመንግስቱ ቴሌቪዥን ታይተዋል። በካርቱም የዩናይትድ ስቴትስ ኤምበሲ ጥቃቱ እንዳስደነገጠውና እንዳሳዘነው ገልጿል። አክሎም ሲቪል መሩን የሽግግር መንግስት መደገፋችንን እና ከሱዳን ህዝብ ጋር አብረን መቆማችንን እንቀጥላለን ሲል

ኤምበሲው በትዊተር አመልክቷል። ለበርካታ አመታት ስልጣን ላይ የነበሩትን ፕሬዚደንት ኦመር አልበሽርን ለወራት ከተካሄደባቸው አገር አቀፍ ተቃውሞ በኋላ የጦር ሰራዊቱ ከስልጣን ካስወገዳቸው በኋላ ነው በነሐሴ ወር ሀምዶክ ጠቅላይ ሚኒስትርነቱን የያዙት። ይሁን እንጂ አዲሱ መንግስት የተቋቋመው ግማሽ በግማሽ በርካታ

የሀገሪቱ ዜጎች በተቃውሞ ሰልፉ ወቅት ግድያና ጠለፋ ፈጽመዋል ብለው በሚወነጅሏቸው የቀድሞ ወታደራዊ መሪዎች በመሆኑ የአዲሱን አስተዳደር ዘላቂ መረጋጋት ጥያቄ ውስጥ ከቶታል።

ጠቅላይ ሚኒስትር ሀምዶክ በትዊተር ባወጡት መግለጫቸው መጪው ጊዜ የተሻለና ሰላማዊ እንዲሆንልን ለዚህ አብዮት ከባድ ዋጋ ከፍለንበታል፣ በሰላማዊ መንገድ ልንጠብቀው ይገባል ብለዋል። የፈረሰውና በህግ የታገደው ብሔራዊ ኮንግረስ ፓርቲ ተጠባባቂ መሪ የግድያ ሙከራውን እንዳወገዙም ተሰምቷል። በሱዳን የብሪታንያ አምባሳደር ኢርፋን ሳድቅ በበኩላቸው እጅጉን የሚረብሽ ድርጊት ነው ካሉ በኋላ

በአስቸኳይ ሙሉ ምርመራ ሊካሄድበት ይገባል ብለዋል። እጆችዎን ከፊቶ ላይ ያርቁ። ዐይኖችዎን፣ አፎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይንቁ ይጠንቀቁ። ራስዎን ለኮሮና ቫይረስ አያጋልጡ። ኮሮና ቫይረስን ይከላከሉ። ኮቪድ-19ን ያቁሙ። እጆችዎን በሳሙናና በብዙ ፈሳሽ ውሃ ይታጠቡ።

ውሃና ሳሙና አጠግቦ ከሌለ፣ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ሲያስሉ ወይም ሲያስነጥሶ አፎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። መረጃዎችን ከባለሥልጣናቱ ከባለሙያዎቹና ከታመኑ ምንጮች ብቻ ያገኙ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ።

ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአህዱ ራዲዮ 943 ላይ በቀጥታ ልታዳምጡን ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም በዩቱብ እንዲሁ ስርጭቶቻችንን ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑም በቀላሉ ልታዳ

የሚያዳምጡን ሀሳቦቻችሁን ልታንሸራሽሩ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆን አካሚንግስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍሳሐዬ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን እንለፍ ምርጫ

ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የሚያበቃው በሶስት ቀናት ውስጥ ቢሆንም እስከ ዛሬ ማመልከቻ ያስገቡ አስር ያህል ፓርቲዎች ብቻ መሆናቸውን የምርጫ ቦርድ አስታውቋል። የአንድ ፓርቲ ማመልከቻ ለተጨማሪ ማጣራት ወደ ፖሊስ መላኩን የብሔራዊ ምርጫ ቦርድ የኮሚኒኬሽንስ አማካሪ ለቪኦኤ ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ

ወይዘሪት ሶሊያና ሽመልስ ዛሬ ከቪኦኤ ጋር በነበራቸው አጭር ቆይታ በዚህ ዓመት ለሚካሄደው አገራዊ ምርጫ ፓርቲዎች ማሟላት የሚገባቸውን መስፈርት ሁሉ እንዲያሟሉ እና ከቀነ ገደቡ በፊት እንዲመዘገቡ አሳስበዋል። ይህን እንዲያደርጉም ከአንድ መቶ በላይ ለሚሆኑ ፓርቲዎች ለእያንዳንዳቸው በሚረዳ መልኩ ቦርዱ ሲያግዝ እንደ ቆየም አስታውሰዋል።

ይሁንና ይህንን ያህል ቁጥር ካላቸው አገር አቀፍ ፓርቲዎች መሆኑ የክልል ፓርቲዎች የምዝገባ ማመልከቻቸውን ያስገቡ በጣም ጥቂት መሆናቸውን ወይዘሪት ሶሊያና ያስረዳሉ። ሶስት ቀናት ናቸው የቀሩት። ስለዚህ በዛ ጊዜ ውስጥ የተወሰኑ ወደ

ሰባት የሚጠጉ ይመስለኛል ክልላዊ ፓርቲዎች አሟልተናል ብለው አስገብተዋል። ነገር ግን በቦርዱ በኩል ደግሞ መረጋገጥ አለበት። በዛ መሰረት አረጋግጠን በቃ እነዚህ ድጋዊ ምዝገባ አሟልተው ያስገቡ ናቸው ያልናቸው ፓርቲዎች ሶስት ናቸው። ሕወሓት አለ የአረና ፓርቲ አለ። ትዴፓ የሆነው ፓርቲም ደግሞ አለ። ትግራይ ዴሞክራሲያዊ ፓርቲ አለ።

እነዚህ እንግዲህ ፊርማዎቹን አሟልተው ያመጡ ቦርዱ ማይቷቸው የተረጋገጡ ናቸው ማስገባት ያለባቸውን ያስገቡ ናቸው የተባሉ ናቸው። ከዚም ውጭም ግን ከሌሎች ክልሎች ከየሶማሌ ክልላዊ ፓርቲ በደቡብ ህዝቦች የሚንቀሳቀሱ ክልላዊ ፓርቲዎች ያስገባዋሉ። አሁን ስማቸውን በትክክል ስለማላስታውስ ነው እንጂ የተወሰኑ ፓርቲዎች አሉ። የፓርቲዎች ምዝገባ ጊዜ ገደብ ሊጠናቀቅ ሶስት ቀናት ብቻ የቀሩ ቢሆንም የአገር አቀፍ ፓርቲዎች ከዚህ አኳያ ለምዝገባ እያደረጉት የሚገኘው እንቅስቃሴ ከክልል ፓርቲዎችም

የቀዘቀዘ ይመስላል። ይህ ብቻም ሳይሆን የእንቅስቃሴው ጥራት ጥርጣሬ የሚቀሰቅስ መሆኑ የብዙዎች መነጋገሪያ ሆኗል።

በሀገር አቀፍ ደረጃም ሁለት ወይ ሶስት ፓርቲዎች አስገብተዋል። ያው አንደኛው ባለፈው ሳምንት እንዳልነው ለምሳሌ ቅንጅት ለአንድነትና ለዴሞክራሲ ያስገባው ፊርማ ላይ ማረጋገጥ ስላልተቻለ ሀምሳ አካባቢ ሰዎች በፈርመዋል ተብሎ የተደወለላቸው አርባ ዘጠኝ አልፈረምንም ብለው ስላሉ ያው ይሄ ደግሞ ፊርማንና አስምስሎ የመስራችነትን ማስገባት በወንጀል ህጉም ያስቀጣል በምርጫ ህጉም ስለሚያስቀጣ ያው ቦርዱ የወንጀል ምርመራ ክሪሚናል ኢንቨስቲጌሽን እንዲደረግ ለፌዴራል ፖሊስ አስተላልፏል

ሙሉ ዶክመንቱ ማለት ነው። ከዛ ውጭም የተወሰኑ አንድ ሁለት ሶስት ሀገራዊ ፓርቲዎች የሚያስገቡ ይኖራሉ። ነገር ግን ቁጥራቸው ምን ያህል ነው የሚለውን ነገር የምናውቀው መጋቢት ሶስት የጊዜ ገደቡ ካለቀ በኋላ ነው። ነገር ግን እስካሁን ድረስ እንዲሁ በአጠቃላይ ኢስቲሜሽኑ ለመቆጠር ያህል ከአስር

የሚበልጡ አይደሉም። በሀገር አቀፍም በክልልም ቢሆን በሁለቱም ሆነው አስር አስራ አንድ አስራ ሁለት ፓርቲ በላይ አሟልቻለሁ ብሎ አላመጣም። እንግዲህ የምንጠብቀው በሚቀጥሉት በቀሩት ጥቂት ቀናት ያው ፓርቲዎች ጊዜም ስለሚወስድባቸው ይህን ዝግጅት ለማድረግ ያመጣሉ ብለን ነው። ነገር ግን እኛ ካለ የላክንላቸው አንድ መቶ ስድስት ፓርቲዎች ናቸው። ዛሬም በድጋሚ ደግሞ ማስታወሻ አውጥተን የቀሩ ሶስት ቀናት ስለሆኑ በደብዳቤው ላይ በተገለጸላቸው መሰረት እንዲያመጡ ማለት ነው።

በፓርቲዎችና በምርጫ ቦርዱ መካከል ያለው ግንኙነት አንድ ወጥ እንዳልሆነ ብዙ ተመልካቾች ይስማማሉ። ወይዘሪት ሶሊያና ሽመልስ ይህን እውነታ እንዳልሳቱት ለቪኦኤ በሰጡት ቃለ ምልልስ አመላክተዋል። ይሁንና ምርጫ ቦርድ ባለው አቅም ሁሉ ፓርቲዎችን እንደየፍላጎታቸው ለመደገፍ ሞክሯል ብለዋል። ሁሉም የሚከናወነው ግን የሀገሪቱን ሕጎች መሠረት አድርጎ እንደሆነም ጠቁመዋል። የመመዝገቢያ ጊዜ ገደብ ካበቃ በኋላ ሊደረግ የሚቻለውንም

አመላክተዋል። እንግዲህ ደግሞ መጋቢት ሶስት ላይ እናየውና እንደ ቦርድ ከዛ በኋላ ፓርቲዎቹ ይሄ ላለመሟላቱ የሚያቀርቧቸው

ምን አይነት ችግሮች ተግዳሮቶች አሉ? ምን ያህሎቹ አሳማኝ ተግዳሮቶች ናቸው? በቦርዱ በኩል ምን ያህሎቹ ደግሞ አሳማኝ ያልሆኑ ናቸው የሚለውን የሚያይበት እድል የሚኖር ይመስለኛል። ግን መረሳት የሌለበት ነገር ብሔራዊ ምርጫ በጣም እየተቃረበ ነው። አዲስ የፖለቲካ ፓርቲ መዝገባን ዛሬ እንጫ እናጠናቀቃለን የካቲት ሰላሳ ድረስ ብቻ ነው የምንቀበለው ብለናል። ለምርጫ ደርሳለሁ ሚል የሚል ማለት ነው። በድሮ መስፈርት የሚያሟላ ሳይሆን አዲስ ተመዝጋቢ ሆኖ ለምርጫ መድረስ ፈልጋለሁ የሚል ፓርቲ ዛሬ ድረስ ብቻ ነው የሚያስገባው እሱን የጊዜ ገደብ ያስቀመጥነው

የፖለቲካ ፓርቲ ምስረታ የወረቀት ስራው መመላለሱ ሙሉ መስፈርቱን መወሰዱ ከፓርቲዎቹ አቅም አንጻር ፓርቲዎቹ አንድ ይሄና ሟልታችሁ ነው ሲባል የሚወስድባቸውን ጊዜ ትንሽ ረዘም ስለሚል ከልምድም እንዳየ ነው አንድ ፓርቲ ለፓርቲነት ተመዝግቦ እውቀትን ቅናውን ሲያገኝ ደስ ባለው ጊዜ ውስጥ ረዘም ያለ ጊዜ ስለሚወስድ ለፓርቲ ለመድረስ ለምርጫ ደርሳለሁ የሚል የፖለቲካ ፓርቲ ከየካቲት ሰላሳ በኋላ አንመዘግብም። ማንኛውን ማየት ምዝገባ ማከናወን ይቻላል፣ ግን ለምርጫ አይደርስም

ከዚህ በኋላ የሚመጣ ማለት ነው። ስለዚህ ከዛ አንጻር አሁን እንደገና የመስፈርቱ የቀሩትን መስፈርቶች የሚያሟሉት ፓርቲዎችም

የእነሱ መጋቢት ሶስት ነው። ስለዚህ ጊዜው አጭር መሆኑን ለምርጫ ለመድረስም ደግሞ ምርጫ ውስጥ ለመሳተፍም ደግሞ በእነሱም በኩል የጊዜ እጥረት መኖሩም እነሱም ከግምት ውስጥ አስገብተው እንግዲህ በሚቀጥሉት ጥቂት ቀናት ውስጥ ያመጣሉ ብለን ነው የምናስበው። ያው ግን የምናውቀው ምን ያህል ፓርቲዎች እንደተመዘገቡ፣ ችግሮቻቸውም እንደሆኑ የምናውቀው ከመጋቢት ሶስት በኋላ ይሆናል። ማለት ግን ብዙ ጊዜ እንደሚያቀርቡት ተፎካካሪ ፓርቲዎቹ ገዥውን ፓርቲ ሳይጨምር በጣም ብዙ ችግር እንደሚያጋጥማቸው

የሚባለውን ግዴታ ለማሟላት ማምጣት ያለባቸው ነገሮች አሉ። እነሱን ለማሟላት ብዙ እንቅስቃሴ ገደብ እንደሚጣልባቸው ይናገራሉ። ከዚህ ከዚህ አኳያ ቦርዱ ምን ለማድረግ ያስባል? እንግዲህ ያው አንዳንድ ፓርቲዎች ለምሳሌ ለቦርዱ አቤቱታ ሲያቀርቡ

ያው ለቦርዶ የተለያዩ ጫናዎች ላለብ ነው የሚገጠመን የሚል አቤቱታዎች በጠኛ ጋር ይመጣሉ በተደጋጋሚ ና እነዛ ላይ የሚያቀርቡት አንደኛው ምናልባት ከምዝገባ ጋር ቀጥተኛ ግንኙነት ሊኖረው ይችላል። አንዳንዱ ላይኖረው ይችላል። አንዳንዶቹ አቤቱታዎች በቀጥታ ከምዝገባ ጋር ግንኙነት የላቸውም። ለምሳሌ አዳራሽ መሰብሰብ ከሆነ ከምዝገባ ጋር ላይገናኝ ይችላል አይደል? ከማህበረሰብ ጋር ያለኝ ግንኙነት ተገደበ የሚል ነው የሚሆነው። ሌሎች ግን ደግሞ ቀጥታ ከምዝገባ ጋር ግንኙነት ያላቸው አቤቱታዎች የሚያቀርቡ ፖለቲካ ፓርቲዎችም አሉ። እንግዲህ እሱም ቅድም እንዳልኩት መጋቢት ሶስት ላይተን በእርግጥም እነዚህ ፖለቲካ

ፓርቲዎች መመዝገብ ያልቻሉት በዛ ባቀረቡት አቤቱታ ነው ወይ አቤቱታ ውስጥ ደግሞ ምን ያህል የመዝገባ ሂደታቸውንም ሊገድብባቸው ይችላል የሚለውንም ነገር አብረን የምናየው ነው የሚሆነው። ከፓርቲዎች ጋር እንነጋገራለን። እንግዲህ በጣም ከዚች ጋር ቀጥተኛ ግንኙነት ያላት ፊርማ ማሰባሰብ ብቻ ነው።

ፊርማ ሲያሰባስቡ ምናልባት የመንቀሳቀስ ካልቻሉ ወይም ፊርማ ያሰባስቡበትን ዶክመንት በተለያዩ አካላት ተወስዶብናል ካሉ እሱን ቦርዱ ምናልባት የማጣራት ስራ ሊሰራ ይችላል ምን ያህል ፊርማ ነው በእርግጥም ያ ለምዝገባው ለመሰናከል ምክንያት ነው ወይ ሌሎቹ ደግሞ ህገ ደንብ ማሻሻል ህገ ደንብ ውስጥ መካተት ያለባቸውን ነገሮች ማካተት ለአንዳንዶች ደግሞ ጠቅላላ ጉባኤ ማከናወን የመሳሰሉት ጉዳዮች ግን ቀጥተኛ ከዚህ ጋር ግንኙነት ከሌላቸው ያው እንደ አንድ መስፈርት ታይተው እነዚ መስፈርቶች ሁላ ተሟልተው እነዚህ ችግር ያጋጠመ ከሆነ

ቦርዱ እንግዲህ ይህን ሁላ የሚያው ከጋቢ ሶስት ላይ የመጡትን ፓርቲዎች የትኞቹ አሟልተዋል የትኞቹ አላሟሉም ያላሟሉበት ምክንያት ምንድን ነው የሚለውን ሲያይ ይሆናል። ግን አቤቱታው ጥሩ እንዳነሳኸው አንተ አንዳንዶቹ ከምዝገባ ጋር ይገናኛሉ፣ ሌሎቹ ግን ደግሞ ከምዝገባ ጋር የማይገናኙበትም ሁኔታ ስላለ እሱም በዝርዝር ማየት ያስፈልጋል ማለት ነው። ወይዘሪት ቶሪያና የምርጫ ቦርድ በበኩሉ ያለበትን ግዴታና ኃላፊነት ለማሟላት ጥረት እያደረገ መሆኑን ጠቅሰው ምርጫውን የተሳካ ለማድረግ ግን የፖለቲካ ፓርቲዎችን ጨምሮ

ሁሉም ባለድርሻ አካላት ተመሳሳይ ጥረት ማድረግ አለባቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች

አድዋ ፓናፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመገንባት ከሦስት ዓመታት በፊት የመሠረት ድንጋይ መጣሉ የሚታወስ ነው። ግንባታው ግን እስካሁን አልተጀመረም። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የአድዋ ድል ዘንድሮ ሲከበር ባደረጉት ንግግር ኢትዮጵያውያን ተባብረን ዩኒቨርሲቲውን መገንባት ይጠበቅብናል ብለዋል።

በዝግጅት ደረጃም ብዙ ሥራዎች እንደተከናወኑና ባለፈው ሳምንት የአድዋ ድል 124ኛ ዓመት በዓል ሥነ ሥርዓት ላይ የዩኒቨርሲቲው ንድፍ መቅረቡን የግንባታ ኮሚቴው አባል ዶክተር አየለ በከሬ ገልጸዋል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተጠባባቂ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለች። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል

በ124ኛው የአድዋ ድል በዓል ንግግር ባደረጉበት ወቅት የአድዋ ድል ታሪካችን ከኢትዮጵያ አልፎ የመላ ጥቁር ሕዝቦች የነፃነት ምልክት ሆነ ሳለ በተገቢ ሁኔታ መጠናት፣ መጠበቅ፣ መተዋወቅ ይገባው ነበር ይገባዋልም ብለዋል። ይህ አኩሪ ታሪካችን ከትውልድ ትውልድ እንዲተላለፍ አድዋና አካባቢዋ በስፋት በማልማትና ዋና የቱሪስት መዳረሻ ለማድረግ ከፍተኛ ርብርብ ሊደረግ ይገባዋል።

በደንብ የተጀመረ ቢሆንም በሶሪዮሊ የፓን አፍሪካን ዩኒቨርሲቲ በአድዋ ለማቋቋም ተጨባጭ እንቅስቃሴ በመካሄድ ላይ ይገኛል። ይህ የፓን አፍሪካን ዩኒቨርሲቲ በሀገራችን ካሉት ዩኒቨርሲቲዎች የተለየ በአድዋና በሌሎች የጥቁር ህዝቦች አኩሪ የታሪክ ገድል ዙሪያ የሚካሄዱ ምርምሮችና ተዛማጅ ስራዎች ለተመራማሪዎች አገልግሎት የሚሰጥ ልዩ ዩኒቨርሲቲ ነው። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም

እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለየ ተባብረን በአንድነት ዩኒቨርሲቲ መስራት ይጠበቅብናል። በመሆኑም የትግራይ ክልል ዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባው መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላንና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል። ከዚህ በተጨማሪ

ሌሎች ድርጊቶች በመካሄድም ላይ ይገኛሉ። ሆኖም ግን ይህ ስራ የሁላችን በመሆኑ ሁሉም ተባብሮ መስራት የሚገባው ትልቅ ታሪካዊ ፕሮጀክት ነው። ዶክተር አየለ በከሬ ዶክተር ደብረጽዮን የተናገሩትን መሰረት በማድረግ አስተያየት ሰጥተዋል። አድዋ ላይ ምንም አይነት መታሰቢያ የለም። ምንም አይነት የጎላ የሚባል የልማት እንቅስቃሴ የለም እና ልማት መኖር እንዳለበት መጠቆም ብቻ ሳይሆን ለዛ ለልማት ሁላችንም መተባበር እንዳለብን

መጠቆማች ተገቢ ይመስለኛል። ምክንያቱም ያንን ዩኒቨርሲቲ የሚሰራው ክልሉ ብቻ ሊሆን አይችልም፣ ወይም ደግሞ የተወሰኑ ግለሰቦች ሊሆኑ አይችሉም። ያን ዩኒቨርሲቲ ሊሰራ የሚችለው የሁሉም ጉልበት የሁሉም ጭንቅላት ተሰብስቦ ነው። በተለይም ደግሞ የፌዴራል መንግስቱ የሚጠበቅበትን ሚና እዛ ላይ መጫወት እንዳለበት ማሳሰባቸው ተገቢ ይመስለኛል። እንግዲህ አሁን እሳቸው እንዳሉት በመሀል

ስራው እንዳይጓደል ተብሎ ክልሉ ባደረገው የገንዘብ ድጋፍ የማስተር ፕላኑ ተጠናቋል። የካቲት ሀያ ሁለት ቀን በአድዋ ከተማ የአድዋ ነዋሪዎችና ሌሎችም የተጋበዙ እንግዶች በተገኙበት የስነ ህንፃ ባለሙያዎች የሰሩትን ማስተር ዲዛይን የሚባለው ወይም ደግሞ ዋናውን የስነ ህንፃውን ንድፍ የዩኒቨርሲቲውን ንድፍ

ገለጻ አድርገዋል። ሶስት ናቸው። አንድ ላይ ተቀናጅተው ነው የሰሩት። እና እነዚህ ሶስቱ የስነ ሕንጻ ባለሙያዎች ድርጅቶች ኢትዮጵያውያን ናቸው ባለሙያዎቹ? አዎ ሶስቱም የስነ ሕንጻ ድርጅቶች ኢትዮጵያውያን ናቸው። ለመጥቀስ ከተፈለገ አንደኛው ኢቲጂ የሕንጻ ባለሙያዎች ድርጅት ነው። ሁለተኛው ፋሲል ጊዮርጊስ ኮንሰልት የሚባል ነው።

ሶስተኛው ደግሞ ኤስኤፍ ኮንሰልት የሚባል ነው። የሶስተኛው በነገራችን ላይ ሶስት በጣም ወጣት የሆኑ ሴቶች የህንጻ ባለሙያዎች ያሉበት ድርጅት ነው እና እነዚህ ሶስቱ የተለያየ ስራ ተከፋፍለው የሰሩትን ለህዝቡ አቅርበዋል እና ዋናው እንግዲህ የእነሱ ያቀረቡት ምንድን ነው? አንደኛ አድዋን ከፓን አፍሪካ ጋራ ማስተሳሰር ወይም የተሳሰረውን በህንጻ መልክ በ

ጥላዊ መልክ ማሳየት በጠቅላላ የተሰጠን መሬት መቶ ሰላሳ አምስት ሄክታር ነው እና ህንጻዎቹ እንዴት ነው የሚቀመጡት? የመሬቱ አቀማመጥ ሳይሸፍን ረጃጅም ህንጻ ሳይሆን ከመሬቱ አቀማመጥ ጋር የሚሄድ ህንጻ መስራት። ሁለተኛ ህንጻ ብቻ ሳይሆን ሙዚየም አለ፣ መጽሐፍት ቤት አለ፣ ተማሪዎች ወይም እንግዶች ሲመጡ ይዝናኑበት የሚችሉበት

ህንጻ አለ እና ይህን ሁሉ ሲያረጉ ምንድን ነው ያደረጉት? አንደኛ የአድዋን ጦርነት እና ድሉን፣ ሁለተኛ ደግሞ ይሄ የአድዋ ድል ያመጣውን የፓን አፍሪካን ትስስር የሚያሳይ ነው ማለት ነው። ኢትዮጵያውያኑ የስነ ህንጻ ባለሙያዎች ባቀረቡት የፓን አፍሪካን ዩኒቨርሲቲ ህንጻ ንድፍ መሰረት አድዋ ሲኬድ መጀመሪያ የሚታየው ምን እንደሆነ ዶክተር አየለ ጠቁመዋል። ለምሳሌ ዋናው አድዋ ሲሄዱ

ማንም ሰው ሲሄድ መጀመሪያ ሊያይ የሚችለው ምንድን ነው? የባህል ማዕከል ተብሎ የሚሰራ ህንፃ ነው እና ይህ የባህል ማዕከል ተብሎ የሚሰራው ህንፃ ሲያዩት፣ ከላይ ጋሻ ነው የሚመስለው። ምክንያቱም በባህላችን ያው ጋሻ በጣም ቁልፍ ቦታ ስላለው ሀገርን መመከት መከላከል ስለሚገልጽ ያ ጋሻ ነው እና ያ ጋሻ አሰራሩ በጣም የሚያስደንቅ ጋሻ ይመስላል ግን በጣም ደስ የሚል

ቅርጽ ያለው ነው። እንግዲህ ሲገባ የሚታየው እሱ ነው። ግን ደግሞ መሀሉ ላይ ረጅም እንትኖች አለ። መነሳታችን ከዛ ከጭንቀት አልፈን ወደፊት መገስገሳችን፣ ሌሎችም በቅኝ አገዛዝ ስርዓት ውስጥ ያሉት ያንን ስርዓት አሸንፈው ነጻነታቸውን መቀዳጀታቸውን የሚያሳይ የሚገልጽ ነው ማለት ነው። ሌላው ምንድን ነው? ይሄ ሙዚየሙን ያደረጉት ምንድን ነው? ከበሮ ነው። እንግዲህ አድዋ ለምሳሌ ስትሄድ መጀመሪያ

ከአዲስ አበባ ሲወጣ ክተት አዋጅ ተብሎ ነው። ክተት አዋጅ ሲባል የክተት ከበሮ ይመታል። ይሄ ነጋሪት የሚባለው እሱ ተመቶ ነው እና ሕንፃዎቹ ልክ የዛ ቅርጽ ያላቸው ሆኖ ነው የተሰሩት። ሌላው ደግሞ ምንድን ነው፣ ሰዎች ወደ ግቢ ሲገቡ ምንድን ነው ያደረጉት? ይሄ የግቢው ዌልካሚንግ ነው። ሌላ ቦታ ለሚመጣም ሳይሆን በአካባቢው ላሉት ሰዎች እንዲመጡ፣ እዛ እንዲገቡ

ያሉትን ሰርቪሶች እንዲጠቀሙ አይነት አሰራር ነው የተሰራው። ሌላው ቅድም እንደጠቀስኩ ሁልሽ ህንጻዎቹ ሲሰሩ አንደኛ ከአካባቢው ካለው ለምሳሌ ተራራ፣ ዛፍ አብሮ የሚሄድ ምክንያቱም ቅድም እንደጠቀስኩት ይሄ ራሱ ቦታው ከፍተኛ ቦታ ስለሆነ ያንን የመሬቱን አቀማመጥ ተጠቅመው ነው የሰሩት። ሌላው እንግዲህ መርህ ብሎ የያዙት ምንድን ነው ይሄ

አረንጓዴ ካምፓስ ይሆናል ማለት ነው። አረንጓዴ ካምፓስ ማለት ያው ኢንቫይሮንመንታል አካባቢውን አለመበከል፣ ለአካባቢው ሌላ ተጽዕኖ፣ የአካባቢ ተጽዕኖ አለማምጣት፣ የራሱን ውሃ ቆፍሮ ትልቅ ጋንዳ ይሠራል፣ ዳም ይሰራል ማለት ነው እና የራሱም ውሃ ይኖረዋል ማለት ነው። ኢንፋክት የውሃ ቁፋሮ ስራ ቅየሳው ስራ ተጀምሯል። አድማጮች፣ ስለ ፓን አፍሪካን ዩኒቨርሲቲ የተቀናበረው ዝግጅት አላበቃም

ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባልና ተከታተሉን። እስከዛው በደህና ቆዩ ነው አመሰግናለሁ። አዳነች፣ ወደ ተከታዩ ቅንብር እናልፋለን። የስፖርት ዜና። ኢትዮጵያውያን አትሌቶች ዩናይትድ ስቴትስ ሎስ አንጀለስ ማራቶን ላይ ድል ቀንቷቸዋል። ዳንኤል አርጋው ዝርዝሩን ይዟል ከዚያው

ስፖርት ዜና በትላንትና ዕለት በተካሄደው 35ኛው የሎስ አንጀለስ የማራቶን ሩጫ ውድድር በወንዶቹ ኢትዮጵያዊ አትሌት ባየለኝ ተሻገር 2 ሰዓት ከ8 ደቂቃ ከ26 ሴኮንድ በመግባት ውድድሩን በአንደኝነት ደረጃ ሲያጠናቅቅ በሴቶቹ የማራቶን ውድድር ኬንያዊቷ አትሌት ማርጋሬት ሙርኪ 2 ሰዓት ከ29 ደቂቃ ከ27 ሴኮንድ በመግባት ቀዳሚውን ስፍራ ይዛለች።

ኢትዮጵያዊቷ አትሌት አልማዝ ነገደም ሁለት ሰዓት ከ32 ደቂቃ ከ28 ሴኮንድ በመግባት በሁለተኛነት ደረጃ ውድድሯን አጠናቃለች። በወንዶቹ የማራቶን ውድድር ሲሳተፍ ለመጀመሪያ ጊዜ መሆኑን የሚናገረው የ20 ዓመቱ አትሌት ባየልኝ ተሻገር በውድድር ወቅት የነበረው የአየር ጸባይ ነፋሳማና መንገዱ እጅግ አስቸጋሪ ቢሆንም ለዚህ ድል መብቃቱ የተሰማውን ደስታ ገልጿል። በሎስ አንጀለስ የሚኖሩ ኢትዮጵያውያንም በውድድሩ ወቅት ላደረጉላቸው የሞራል ድጋፍ

እና አቀባበል አትሌቶቹ ምስጋናቸውን አቅርቧል። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። አመሰግናለሁ ዳንኤል። የሎስ አንጀለስ ነዋሪ የሆኑ ኢትዮጵያውያን ለአትሌቶቹ የደስታ መግለጫ መጠነኛ ግብዣ እንዳደረጉላቸው ሰምተናል። ዳንኤል እናመሰግናለሁ። ለቀሪ የስፖርት ዜናዎች ወደ አዲስ አበባ ልውሰዳችሁ። ግርማቸው ከበደ

ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች፣ በአየልኝ ተሻገር የሎስ አንጀለስ ማራቶንን ማሸነፉ፣ የኮሮና ቫይረስ በስፖርት ክንውኖች ላይ አሁንም ተጽዕኖ እያሳደረ መሆኑና፣ የቶኪዮ ኦሎምፒክ የማይካሄድ ከሆነ የጃፓን ኢኮኖሚ የሚጎዳ መሆኑ ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ።

የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ሲጀመር የሊጉ መሪ የነበረው ቅዱስ ጊዮርጊስ አስደንጋጭ ሽንፈት ደርሶበታል። ኢትዮጵያ ቡና ደግሞ ግማሽ ደርዘን ጎል አስቆጥሮ አሸንፏል። ከሁለት ሳምንት ረፍት በኋላ የተመለሰው የኢትዮጵያ ፕሪምየር ሊግ የደረጃ ሰንጠረዡ ላይ ለውጥ እንዲኖር ያስገደዱ ውጤቶች ተመዝግበውበታል። የመጀመሪያውን ዙር በመሪነት ያጠናቀቀው ቅዱስ ጊዮርጊስ በሜዳው አዲስ አበባ ስታዲየም በወልቂጤ ከተማ አንድ ለባዶ ተሸንፏል።

ለወልቂጤ በጨዋታው ሁለተኛ አጋማሽ ብቸኛዋን የማሸነፊያ ጎል ያስቆጠረው ጫላ ተሽታ ነው። ከቅዱስ ጊዮርጊስ ጋር ለዋንጫ እየተፎካከሩ የሚገኙት ሌሎቹ ቡድኖች በሙሉ ድል ቀንቷቸዋል። የመጀመሪያው ዙር ሁለተኛ ሆኖ ያጠናቀቀው ፋሲል ከነማ አዳማ ከተማን ረቷል። በቅጣት ምክንያት ባህር ዳር ስታዲየም ላይ ለተጫወተው ፋሲል ከነማ በዛብህ መለዮ የማሸነፊያን ኳስ መረብ ላይ አሳርፏል። ሌላኛው የዋንጫ ተፎካካሪ ሻምፒዮኑ መቀለ ሰባ እንደርታ ከሜዳው ውጪ

ሀዲያ ሁሳናን በኦኪኪያ ፎላቢ ብቸኛ ጎል በማሸነፍ ወሳኝ ሶስት ነጥብ ይዞ ተመልሷል። ብዙ ቡድኖች ከሜዳ ውጪ በማያሸንፉበት የኢትዮጵያ ፕሪምየር ሊግ የመቀለ የሜዳ ውጪ ድል በዋንጫ ፍክክሩ ላይ እንዲቆይ ያስችለዋል። ሲዳማ ቡና ወላይታ ዲቻን የረታበት ግጥሚያ በሳምንቱ በርካታ ጎሎች የተቆጠሩበት ጨዋታ ነው። ስምንት ጎሎች በተቆጠሩበት ጨዋታ ሲዳማ ቡና አምስት ለሶስት አሸንፏል። በዚህ ጨዋታ ወንድማማቾቹ ሀብታሙና ባየ ገዛሀኝ

ለተጋጣሚዎቹ ቡድኖች ጎሎችን አስቆጥረዋል በሳምንቱ ብዙ ጎሎችን አግብቶ ያሸነፈው ቡድን ደግሞ ኢትዮጵያ ቡና ነው ሱል ሽረን ከፍጹም የጨዋታ ብልጫ ጋር ስድስት ለአንድ አሸንፏል በጨዋታው አቡበከር ነስሩ ሶስት ጎሎችን በማስቆጠር ሃትሪክ ሰርቷል በሌሎች ጨዋታዎች ድሬዳዋ ከተማ ሐዋሳ ከተማን ሶስት ለአንድ በማሸነፍ ከውራጭ ቀጠና ሲወጣ ባህርዳር ከተማ ጅማ አባጅፋርን አንድ ለባዶ ረጥቷል ወልዋሏ ዲግራት ዩኒቨርሲቲ

ከሰበታ ከተማ ሁለት ለሁለት አቻ ተለያይተዋል። ሊጉን ፋሲል በ29 ነጥብ ይመራል። 28 ነጥብ ያላቸው ቅዱስ ጊዮርጊስና መቀለ በጎል ልዩነት ተበላልጠው ይከተሉታል። ሀዲያ ሆሳዕና፣ ወልዋሎና ጅማ አባጅፋር ደግሞ ወራጅ ቀጠና ውስጥ ይገኛሉ። ባየልኝ ተሻገር የሎስ አንጀለስ ማራቶንን አሸንፏል። ለመጀመሪያ ጊዜ ማራቶንን የሮጠው ኢትዮጵያዊው ባየልኝ በሁለት ሰዓት 8 ደቂቃ 26 ሰከንድ በመጨረስ

አንደኛ ወጥቷል። የውድድሩ የመጀመሪያ ኪሎ ሜትሮች ላይ ከ12 አትሌቶች ጋር ተፎካክሯል። ደጋግሞ የእጅ ሰዓቱን ይመለከት የነበረው ባየልኝ ውድድሩ ሊጠናቀቅ 1.5 ኪሎ ሜትር ሲቀረው ለመጨረሻ ጊዜ ሰዓቱን ተመልክቶ ወደፊት ተፈተለከ። ወደ ኋላም አልተመለከተም።

ባየልኝ ሁለተኛ የወጣውን ኬንያዊ ጆን ላንጋትንም በ17 ሰከንድ ቀድሞታል። ባየልኝ ከድሉ በኋላ በሰጡ አስተያየት ይህ ቀን በህይወቴ ከማልረሳቸው ቀኖች መካከል አንዱ ነው ብለዋል። የኮሮና ቫይረስ ቀውስ የዓለም የስፖርት ክንውኖችን መፈተኑን ቀጥሏል። ከ360 በላይ ዜጎቿን በኮቪድ-19 ህመም ያጣችው ጣሊያን በሁሉም የሊግ ደረጃዎች የሚደረጉ የሊግ ጨዋታዎች በሙሉ

በዝግ ስታዲየሞች ያለ ተመልካች እንዲካሄዱ ባለፈው ሳምንት ትወስናለች። የቅዳሜና እሁድ ጨዋታዎችም ያለ ተመልካች ተካሂደዋል። በጨዋታዎች ወቅት ሊወሰዱ የሚገባቸውን 21 የጥንቃቄ ህጎችንም አውጥታለች ጣሊያን። ሆኖም የተጫዋቾችን ጤና ከግምት ያላስገባ ነው በሚል የጣሊያን የተጫዋቾች ማህበር ውሳኔውን ተቃውሞታል። በጣሊያን የሚደረጉ የእግር ኳስ ውድድሮችም ላልተወሰነ ጊዜ እንዲቋረጡ ማህበሩ ጠይቋል። የጣሊያን የስፖርት ሚኒስቴርም የተጫዋቾች ማህበሩን ምክር ሀሳብ ደግፏል።

ለዚህም ይመስላል የጣሊያን እግር ኳስ ፌዴሬሽን በጉዳዩ ላይ ለመምከር ለነገ ስብሰባ ጠርቷል። የጣሊያን መንግስት የኮሮና ቫይረስ ስርጭትን ለመግታት በሰሜን ጣሊያን የሚገኙ ከ16 ሚሊዮን በላይ ዜጎቹን እንቅስቃሴ መገደቡ ይታወሳል። የኮሮና ቫይረስ ቀውስ ሌሎች የስፖርት ውድድሮች ላይም ተጽዕኖ ፈጥሯል። ቀነኒሳ በቀለና ኤልዩድ ኪፕቾጌ የዓለም የማራቶን ክብረ ወሰንን ለመስበር የሚሮጡበት የለንደን ማራቶን

ሊሰረዝ ይችላል ተብሏል። በሚያዝያ ወር መጨረሻ እንደሚካሄድ የሚጠበቀው የለንደን ማራቶን ለሌላ ጊዜ የሚተላለፍ ከሆነ አራተኛው በኮሮና ቫይረስ ምክንያት ወደ ሌላ ጊዜ የተላለፈ የማራቶን ወይም የግማሽ ማራቶን ውድድር ይሆናል። የሮም ባርሴሎና፣ እና ፓሪስ ማራቶኖች ለሌላ ጊዜ ተላልፈዋል።

ኢትዮጵያውያን ለድል ሲጠበቁበት የቆዩትና መጋቢት 20 ቀን 2012 ዓ ም በፖላንድ ጊኛ ሊካሄድ የነበረውን የዓለም የግማሽ ማራቶን ውድድር የዓለም አትሌቲክስ ወደ ጥቅምት ወር 2013 ዓ ም አስተላልፎታል። በዚህም ከተሰረዘው የቻይናው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ቀጥሎ በኮሮና ቫይረስ ምክንያት ለሌላ ጊዜ የተላለፈ ትልቁ የዓለም አትሌቲክስ ውድድር ሆኗል። ዛሬ መጀመር የነበረበት የኢንዲያን ዌልስ የሜዳ ቴኒስ ውድድርም ለሌላ ጊዜ ተላልፏል።

ራፋኤል ናዳል፣ ኖቫክ ጆኮቪች እና ኪም ክላይስተርስን የመሳሰሉ የቴኒሱ ዓለም ታላላቅ ስሞች ሊሳተፉበት የነበረው የኢንዲያን ዌልስ ውድድር በዩናይትድ ስቴትስ በኮሮና ቫይረስ ምክንያት የተሰረዘ የመጀመሪያው ትልቅ የስፖርት ክንውን ነው።

የቶኪዮ ኦሊምፒክ የማይካሄድ ከሆነ የጃፓን ዓመታዊ የምርት መጠን በ1.4 ከመቶ እንደሚቀንስ ተገልጿል። ከ137 ቀናት በኋላ እንደሚካሄድ የሚጠበቀው የቶኪዮ ኦሊምፒክ የዓለም የጤና ቀውስ በሆነው የኮሮና ቫይረስ ምክንያት ለሌላ ጊዜ ሊተላለፍ ይችላል። የዓለም ኢኮኖሚ በኮሮና ቫይረስ ምክንያት ከ2.7 ትሪሊየን የዩናይትድ ስቴትስ ዶላር በላይ ሊያጣ እንደሚችል ይገመታል።

ቻይና፣ ዩናይትድ ስቴትስ፣ የዩሮ ዞን ሀገራትና ጃፓን ከፍተኛ የኢኮኖሚ መቀዛቀዝ ሊያጋጥማቸው ይችላል። ጃፓን ከሚያጋጥማት የኢኮኖሚ መቀዛቀዝ ለመውጣት የቶኪዮ ኦሊምፒክ በእጅጉ ያስፈልጋታል። አመሰግናለሁ። ጊዜያችን ተጠናቋል ክቡራትና ክቡራን። በነገራችን ላይ ዛሬ አሜሪጎ ቬስፑቺ የተወለደበት ቀን ነው። የጣሊያን ፍሎረንሷ ቬስፑቺ የአዲሱን ዓለም አገኘ፣ አሜሪካም ተብላ ስለ ክብሩ ተጠራች።

ልክ 569 ዓመት ሆነ ከተወለደ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ የፕሮግራሙ ፕሮዲውሰር ብርሃን ኃይሉን የማስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ጤና ይስጥልኝ።